ደረጃ ለመንታ መንገድ ላይ የተሰበት ወቅት ነው። የአባል ድርጅቶችም እርስ በርሳቸው የራሳቸው ለመምረጥ እርስ በርስ የተጠባበቁ ያለበት ሁኔታ እንዳለ ይሰማኛል። ኦህዴድ ወዴድ፣ ብአዴንን በአዴድ ወይም እንደዚህ የመጠባበቅ ሁኔታ ይታያል። ምክንያቱም የድርጅታቸው ሊቀመንበር የሚሆነው ሰው ለጠቅላይ ሚኒስትር ለተጮፉ ወይም ማቅረብ ፍላጎት ሌ ይችል በዋናነት ግን ባለፉት ሁለት አመታት ካለ የሀገር የተጨባጭ ሁኔታ አንጻር በኦህዴድ እና በህወት ወይም ደግሞ በህወት እና በደህዴ መካከል አንዳንድ ንግግሮች እየተካሄዱ እንደሆነ መገመት ይቻላል። ኦህዴድ በተለይ የስልጣን ፍላጎት የማሳየት አዝማሚያም ስላለ ከህወት ጋር አንዳንድ ድርድሮች በግለሰብ ደረጃ የሚሆን በድርጅት ደረጃ ንግግሮች እየተካሄዱ እንደሆነ መናገር ይቻላል። በአጭሩ ግን አስቸኳይ አዋጅ የመጣው ጁ ሳቢያ አስቸኳይ ተዋ አዋጁ ምናልባት ከኋላው ያለው ዋናነት ህወት እንደሆነ ስለሚታሰብ ያዎችም እያሽከረከረ ያለው ህወት እንደሆነ መገመት ይቻላል። አሁንም ኢህአዲግ ከሚወስናቸው ውሳኔዎች ብዙ ጊዜ ከሚስጥራዊነቱ አንጻር በቅርቡ ምን መጠበቅ ይቻላል? እንግዲህ ያው ኢህአዲግ በእርግጥ በባህሪው ዲሞክራሲያዊ ማዕከላዊነት ሚስጥራዊ ድርጅት እንደሆነ ያው በተደጋጋሚ የተባለ ነው። ግን ከቅርብ ጊዜ ወዲህ የዲሞክራሲያዊ ማዕከላዊነት መርሁ በከፍተኛ ደረጃ ላልቶ ሚስጥሮች እያፈነገጡ የሚወጡበት ሁኔታ በተደጋጋሚ ታይቷል። አባል ድርጅቶችን ሚስጥሮችን ወደ ውጭ ብዙን ማውጣታት ራሳቸውን ነጥብ ማስቆጠር የሚችሉበት ሁኔታ እንዳለ ባለፉት ሁለት አመታት አይተናል። አሁን ካለ ሁኔታ እንግዲህ ምን መጠበቅ እንደሚለው እንዳልከው በእርግጠኝነት አሁን መናገር የሚቻል አይደለም። ምክንያቱም አስቸኳይ ጊዜ አዋጅ ይታወጃል። አስቸኳይ ጊዜ አዋጅ ይታወጅ ጸጥታ ሁኔታውን ብቻ ሳይሆን አጠቃላይቱን ፖለቲካዊ መስተጋበር ሁሉ የሚወስን ነው የሚሆነው ውስጥ ነው ውስጥ ስለዚህ የሽግግር መንግስት እንደዚህ የሚሉ የሀሳብ የሚያነሱ አካላት አሉ። በዛ እሱ ይሆናል የሚል በበኩል እምነት የለኝም። አሁንም ስድስት ወራት አስቸኳይ ጊዜ አዋጁን በዛ አማካኝነት ሊቀመንበሩን መርጦ ጠቅላይ ሚኒስትሩን መድቦ ሀገሪቱን ማስተዳደር ይቀጥላል የሚል እምነት ነው ያለኝ። በፖለቲካ ሲደረግ ሄድ ለውጥ ይመጣል የሚል እምነት የለኝም። እንግዲህ ከኢህአዴግ ውስጣዊ መዋቅር አንጻር ቀጣይ ጠቅላይ ሚኒስትር ከየትኛው ፓርቲ ሊመረጥ ይችላል ተብሎ ይገመታል? አሁን ባለው ሁኔታ ይህ ነው የድርጅቱ ሊቀመንበር ይህ ሊሆን ሊሆን ይችላል፣ ከዚኛው ድርጅት ሊሆን ይችላል ብሎ መገመት የማይቻልበት ደረጃ ላይ እንዳለን ያው የሚታወቅ ነው። በዋናነት ግን ሶስት ድርጅቶችን ነው ሁኔታ አስተዛዘ የማደርገው አንድ ትኩረቱ ወደ ደህዴን ሊሆን ይችላል። በአንድ በኩል ጠቅላይ ሚኒስትር ደሳለኝ ደህዴን ሊቀመንበርነታቸውን ጭምር በፍጥነት መልቀቃቸው በድርጅቱ በምን ሁኔታ እንደተገመገሙ ከምርለታቸው መልቀቃቸው የሚያመለክተው ነገር አለ። በሌላ በኩል ከህዝቡ ጥያቄ አንጻርና ከህዝቡ ብዛት አንጻር በታሪክም በተደጋግሞ ሲነሳ ከኖረው አንጻር ኦህዴድ ጥያቄው ያለሳ የሚችልበት አለን። ምናልባት ለህወሓትም አለው ያለውን ሁኔታ ለማለዘብ ሌሎች መንግስታዊ መዋቅሮች ነዋር ድረስ የጠቅላይ ሚኒስትሩን ቦታ ለወዴድ ሊሰጥ የሚችልበት እድል አለ። ይህ ሁሉ ካልሆነ ግን ህዋትም ራሱ አስቸኳይ ዘዋጁ ማወዡ ራሱ እንደሚያመለክተው ነገር አለ። ህዋትም በራሱ ውስጥ ጠቅላይ ሚኒስትር ሲዜ ሊቀጥል የሚችልበት ድል አሁንም ዝግ ነው ብሎ ማለት አይቻልም። በአዴንም ቢሆን ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን እስከሆነ ድረስ ምንም እንኳ በህገ መንግስት ምክትል ጠቅላይ ሚኒስትርነት ሆነው ጠቅላይ ሚኒስትርነት የሚያደርጉበት ምክንያት ባይኖርም ከህግ አንጻር ብቻ በአጠቃላይ ሀገሪቱ ቀውስ ስላን ያለችቹ ያለው መንግስት ቀውስ ላን ያለው በቀውስ ጊዜ ውስጥ ደግሞ ህጋዊ ስርዓቶች ህገ መንግስታዊ ስርዓቶች ተጠብቀው ይከናወናሉ ብሎ ማሰብ አይቻልም። ስለዚህ ይከናወኑ ይችላሉ የምናስባቸው ነገሮች በጣም ብዙ ናቸው። ምክንያቶችም በፖለቲካ አንጻር ብዙ ናቸው እና ጭሩ እነዚህም ድርጅቶች መጥቀስ ይቻላል። ቻላቸው ታደሰ የኢትዮጵያ ወቅታዊ የፖለቲካ ሁኔታን በተመለከተ ከተለሰጠ ማብራሪያ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።